የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቪኦኤ ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ጥር 30 2014 ዓ.ም ዝግጅታችን ጀመረ። የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ አሚና መሐመድ ዛሬ ትላንትና ደሴንና ኮምቦልቻን ጎብኝተዋል። አስገድዶ መድፈር ተማሪዎች በተመሳሳይ ሁኔታ ከትምህርቱ ገበታ በመቋረጡ የደረሰባቸው በደል ስለነበረ ጉዳቱ ከደረሰባቸው ሴቶችና ሲቪሊያንም ጋር ቁጭ ብለው ለመነጋገር እድል አግኝተዋል። ምክትል ዋና ጸሐፊዋ በደሴና በኮምቦልቻ ያደረጉትን ጉብኝት አስመልክቶ የአማራ ክልል ምክትል ርዕሰ መስተዳድር ዶክተር ጌታቸው ደጀን የሰጡትን ማብራሪያ ቀንጨብ አድርገን ነበር ናችሁ። በትላንትናው ዕለት ደግሞ በትግራይ መቀሌ ከተማ ጉብኝት ማድረጋቸውን መረጃ አግኝተናል። እነዚህን የተመለከቱ ዘርዘር ያሉ ዘገባዎች ከዜናው በኋላ ይዘን እንመለሳለን። የአፍሪካ ሕብረት 35ተኛው የመሪዎች ጉባኤ በአህጉሪቱ ወቅታዊ ፈተናዎች ዙሪያ ውሳኔዎችን በማሳለፍ ተጠናቋል። በሶማሌ ክልል ከድርቁ ጋር ተያይዞ ከሶማሊያ ድንበር አቋርጠው የሚመጡ ስደተኞችን በተመለከተ ስጋት እንዳለና የመፍትሄ ሀሳቦች ተያይዘው የተጠቆሙበት ዘገባም አለን። ሌሎች በርከት ያሉ ቅንብሮችንም ለምሽቱ ይዘንላቸዋል። ጤና ይስጥልኝ። እንደምናመሻችሁ፣ የተከበራችሁ አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ስርጭቱን ያቀናብርልናል። እስከ ምሽቱ አራት ሰዓት አብረናችሁንን አብራችሁን ቆዩ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለሰዓቱ የያዝ ነውን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በሩሲያና ዩክሬን ድንበር ላይ ያለው የግጭት ስጋት ዛሬ በሞስኮና በዋሽንግተን በተናጠል የተካሄዱ ንግግሮች ዋነኛ የትኩረት አጀንዳዎች ነበሩ። ሞስኮ ላይ የሩሲያው ፕሬዚዳንት ቭላዲሚር ፑቲንና የፈረንሳዩ አቻቸው ኢማኑኤል ማክሮን ተገናኝተው ሲነጋገሩ፣ በዋይት ሀውስ ደግሞ የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን የጀርመኑ መራሄ መንግስት ቻንስለር ኦላፍ ሹልስን ተቀብለዋል። ከዋይት ሀውስ የተገኘ ዜና እንዳመለከተው ባይደንና ማክሮን ትላንት እሁድ በስልክ መነጋገራቸውንና ሩሲያ በዩክሬን ድንበሮች ላይ የምታካሄደውን ወታደራዊ ፍጥጫ ለማምከን በታለሙ ዲፕሎማሲያዊ ጥረቶች እንዲሁም የዩክሬንን ሉዓላዊነትና ግዛታዊ አንድነት አስመልክቶ ያላቸውን ድጋፍ ማረጋገጣቸውን አመልክተዋል። ማክሮን ባለፈው ሳምንት በሰጡት አስተያየት ቅድሚያ ትኩረት የሚያደርጉት ከሩሲያ ጋር ለሚደረጉ ንግግሮችና እየተባባሰ ያለውን ሁኔታ ማርገብ ለሚያስችሉ ጉዳዮች መሆኑን ተናግረው ነበር። በሌላ ዜና የጀርመኑም ቻንስለር በመጪው ሳምንት ወደ ሞስኮና ኪየፍ ተመሳሳይ ጉዞዎችን ለማድረግ እቅድ መያዛቸው ተዘግበዋል። ግጭቱን ለማስቀረት የተያዙ ዲፕሎማሲያዊ ጥረቶች እየተካሄዱ ያሉት ሩሲያ በዩክሬን የምትፈጽመው ወረራ በማንኛውም ጊዜ ሊከሰት ይችላል የሚለውን ማስጠንቀቂያ ዩናይትድ ስቴትስ እያሰማች ባለችበት ወቅት ነው። የዩናይት ስቴትሱ የብሔራዊ ደህንነት አማካሪ ጄክ ሱሊቫን ትላንት እሁድ ለኤንቢሲ ቴሌቪዥን ጣቢያ ሚት ዘፕሬስ ለተሰኘው ፕሮግራም በሰጡት አስተያየት ነበር ይህን ያሉት። ሱሊቫን ከፎክስ ኒውስ ቴሌቪዥን ጣቢያ ጋር ባደረጉትም ሌላ ቃለ ምልልስ ሩሲያ በማንኛውም ሰዓት በዩክሬን ላይ ወታደራዊ እርምጃዎችን ልትወስድ ወይም በሁለት ሳምንታት ውስጥ ሊሆን ይችላል ሲሉ ሞስኮ ሰባ በመቶ የሚሆነውን አጥቂ ኃይሏን ማዘጋጀቷን የዩናይት ስቴትስ የደህንነት ባለሥልጣናትን ግምግማ ጠቅሰው ተናግረዋል። በሩሲያና በዩክሬን ፍጥጫ በዚህ ሰዓት የሚታወቁ ጉዳዮች የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ከፕሬዝዳንት ቭላዲሚር ፑቲን ጋር ለመነጋገር ሞስኮ መገኘታቸው፣ ነገ ማክሰኞ ወደ ኪየቭ ማቅናታቸው፣ የዩናይት ስቴትሱ ፕሬዚዳንት ጆ ባይደን እና የጀርመኑ መራሄ መንግስት ኦላፍ ሹልዝ በዋይት ሀውስ ሩሲያ በዩክሬን ላይ የደቀነችውን የጦርነት አደጋ ለማስቀረት በታለሙ የጋራ ጥረቶች ተጨማሪ እርምጃዎች ላይ ይወያያሉ። ሩሲያ ዩክሬንን ከወረረች ሀምሳ ሺህ ያህል ሰው ሊያልቅና ሊቆስል እንደሚችል ተንታኞች ይናገራሉ። አምስት ሚሊዮን ያህል ህዝብም አገር ለቆ ሊሰደድ እንደሚችል እናም ይህ በአውሮፓ ከፍተኛ የሰብአዊ ቀውስ አደጋ ሊከስት እንደሚችል ተንታኞቹ ጨምረው ተናግረዋል። ሩሲያ የአየር ኃይሏ ከቤላሩስ የአየር ኃይል ጋር ላደረጉት የጦር ልምምድ ሁለት የረጅም ርቀት ተወንጫፊ ኒክሊየር ተሸካሚ የኤስዩ 30 ኤስኤም ቦምብ ጣይ ጀቶች ልካለች። የጦር ልምምዱ ለአራት ሰዓታት የዘለቀ ሲሆን ካለፈው ወር አንስቶም ያሁኑ ሶስተኛው መሆኑ ነው። ሩሲያ ከዩክሬን ድንበር አቅራቢያ ያሰማራቻቸውን ወታደሮቿንና ያከማቸችውን የጦር መሳሪያ እንድታስወጣ ምዕራባውያን እየጠየቁ ሲሆን ሞስኮ በበኩሏ ኔቶ በምስራቅና መካከለኛው አውሮፓ የሚያደርገውን እንቅስቃሴ እና መስፋፋት እንዲገታ የሚል ሀሳብ ትገፋለች። ሩሲያ በተጨማሪም የምዕራቡ ዓለም የወታደራዊ ጥምረት የዩክሬንን አባልነት ጥያቄ ውድቅ እንዲያደርግ በሚለው ጥያቄዋ ብትጸናም ዩናይትድ ስቴትስ በበኩሏ ጨርሶ የማይታሰብ ብለዋለች። የእስራኤል እና የፍልስጤም የሕዝብ ተወካዮች እና ታዋቂ ግለሰቦች በመካከለኛው ምስራቅ የሰላም ጥረቶች ለአስርታት አጣብቅኝ ውስጥ ከቆየው አለመግባባት ያስወጣና ወደፊት ያራምድ ዘንድ ተስፋ ያሳደሩበትን የሁለት መንግስታት ኮንፌዴሬሽን ሀሳብ አዲስ ረቂቅ አቀረቡ። በርካታ አወዛጋቢ ሀሳቦችን ያካትተው እቅድ በሁለቱም በኩል ካሉ መሪዎች ዘንድ ድጋፍ ያገኝ እንዲሆን ግን እስካሁን ግልጽ አይደለም። ይሁንና ግጭቱን አስመልክቶ የሚካሄዱ ክርክሮችን ለመቅረጽ ሊረዳ ይችላል ተብሏል። በያዝነው ሳምንት ለአንድ የዩናይት ስቴትስ ከፍተኛ ባለስልጣንና ለተባበሩት መንግስታት ዋና ጸሐፊ እንደሚቀርብም ተጠብቋል። እቅዱ በአብዛኛው እስራኤል እንደ አውሮፓውያን የዘመን አቆጣጠር በ1967 የመካከለኛው ምስራቅ ጦርነት ወቅት በኃይል በያዘቻቸው የዌስት ባንክ፣ ጋዛና ምስራቃዊ ኢየሩሳሌም ግዛቶች የፍልስጤም ነጻ ግዛት እንዲመሠረትም ይጠይቃል። እስራኤልና ፍልስጤም ሁለት የተለያዩ ነገር ግን ጸጥታና መሠረተ ልማትን በሚመለከቱ እንዲሁም ሌሎች በሁለቱም ህዝቦች ፍላጎት ላይ ተጽዕኖ በሚያሳድሩ ጉዳዮች ዙሪያ በከፍተኛ ደረጃ መተባበር የሚፈቅድ መንግስታትም ሊኖራቸው ይችላል ይላል እቅዱ። እቅዱ በተጨማሪም በእስራኤል በተያዘው የዌስት ባንክ ቁጥራቸው አምስት መቶ ሺህ የሚደርስ አይሁድ ሰፋሪዎችም ባሉበት መቆየት እንዲችሉ ይፈቅዳል። በድንበሩ አቅራቢያ ያሉ ግዙፍ ሰፈሮችም በተናጥል በሚደረጉ የመሬት ልውውጦች በእስራኤል ስር እንዲካለሉ ይጠይቃል። በሌላ በኩል በእቅዱ መሰረት በማዕከላዊ ዌስት ባንክ የሚኖሩ ሰፋሪዎች ቋሚ የፍልስጤም ነዋሪ የመሆን አሊያም ወደ ሌላ አካባቢ የመዛወር አማራጭ ይሰጣቸዋል። እንደ አውሮፓውያን የዘመን አቆጣጠር በ1948 እስራኤል በተዋቀረችበት ወቅት በተካሄዱ ጦርነቶች የመፈናቀል ሂደቱን ተከትሎ የተፈጠሩ ተመሳሳይ ቁጥር ያላቸው ፍልስጤማውያን በእስራኤል ቋሚ የመኖሪያ ፈቃድ ያላቸው የፍልስጤም ዜጎች እንዲሆኑ አሊያም ወደ ሌላ አካባቢ የመዛወር ዕድል እንዲኖራቸው ይፈቅዳል። አዲሱ ውጥን በአመዛኙ እንደ አውሮፓውያን የዘመን አቆጣጠር በ2003 ዓ ም የቀድሞ ባለስልጣናትን ጨምሮ በታዋቂ እስራኤላውያንና ፍልስጤማውያን የተቀረጸው መጠነ ሰፊና ሁሉን አቀፉ የጄኔቫ ስምምነት በመባል የሚታወቀው ላይ የተመሠረተ የሰላም እቅድ ነው። አንድ መቶ የሚደርሱ ገጾች ያለው የኮንፌዴሬሽን እቅድ ልዩ ትኩረት የሚሹ ዋና ዋና ጉዳዮችን ለመቀፍ የሚያስችሉ ዝርዝር ምክር ሀሳቦችንም አካቷል። የጄኔቫ እቅድ በመባል የሚታወቀውን ያን የቀደመ ውጥን በተባባሪነት ያቋቋሙት የቀድሞ የእስራኤል ከፍተኛ ባለስልጣንና የሰላም ተደራዳሪ ዮሲ ቤይሊን ሰፋሪዎችን በጅምላ የማውጣት ሀሳብን መተው እቅዱን ተቀባይነት ያሰጠዋል ብለዋል። የእስራኤል የፖለቲካ ስርዓት በተለያዩ አካባቢዎች በሰፈሩና በደጋፊዎቻቸው የበላይነት የተያዘ ሲሆን ዌስት ባንክን የመጽሐፍ ቅዱስ መሠረት እንዳላትና ታሪካዊ የአሁድ ህዝብ ማዕከላዊ ግዛት የእስራኤል ዋና አካል አድርገውም ይመለከታሉ። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ባለፈው ሳምንት በናይጄሪያ በአንዲት ነዳጅ ማከማቻ መርከብ ላይ በደረሰ ፍንዳታ የሶስት ሰዎች ህይወት ማለፉን ኩባንያው ዛሬ አስታወቀ። ኤፍፒኤስኦ ትሪኒቲ ስፕሪት የተባለችውና በነዳጅ ማምንጨት ሥራ ጭምር የተሰማራችው ይች መርከብ በደረሰባት አደጋ ወቅት በስራ ላይ የነበሩ ሌሎች አራት የመርከቢቱ ሠራተኞችም እስካሁን የገቡበት ያለመታወቁን ኩባንያው ዛሬ ይፋ አድርጓል። የናይጄሪያው ሼባህ የነዳጅ ፍለጋና አምራች ኩባንያ ጨምሮም ባለፈው ረቡዕ ፍንዳታው በደረሰበት ወቅት መርከቢቱ ላይ አስር ሰራተኞቿ እንደነበሩና ሶስቱ ባለፈው ሳምንት በህይወት ሲገኙ ትላንት እሁድ ደግሞ ሌሎች ሶስት ሰዎች ህይወታቸው አልፎ መገኘታቸውን አስታውቋል። ቅድሚያ ትኩረታችን አሁንም እስካሁን የገቡበት ያልታወቁትን አራቱን የመርከቢቱን ሰራተኞች ፈልጎ ማግኘትና ደህንነታቸውን ማረጋገጥ ነው ብሏል ኩባንያው። የነዳጅ ማመንጨት ማከማቻና የማራገፍ ስራዎችን የምታከናውነው መርከብ በፍንዳታ ወቅት ነዳጅ በማውጣት ስራ ላይ እንዳልነበረችም ታውቋል። በኮቪድ ሳቢያ ሌሎች የህክምና ቀጠሮዎቻቸውን ያዘገዩ ሰዎች ወደ ብሔራዊ የጤና አገልግሎት ተቋም መጥተው እንዲታከሙ የሚፈልጉ መሆናቸውን የብሪታንያው ጤና ሚኒስትር አስታወቁ። የጤና ሚኒስትሩ ሳጅድ ዣቪድ ለስካይ ኒውስ በሰጡት በዚህ አስተያየታቸው ሁሉም ህሙማን እንዲመጡ ፈልጋለሁ ምክንያቱም ተቋማችን ተዘጋጅቶ የሚጠብቃቸው መሆኑን እንዲረዱ ስለሚሻ ነበር ያሉት ሚኒስትሩ አክለውም ቁጥራቸው ከስምንት እስከ ዘጠኝ ሚሊዮን የሚደርሱ ሰዎች የተቋሙ ሰራተኞች የኮቪድ ታማሚዎችን በመርዳት ስራ ተጠምደው ስለነበር ባሉበት እንዲቆዩ ተጠይቀው እንደነበር አስታውሰው፣ አሁን ግን ብሔራዊ የጤና አገልግሎት እንዲጠባበቁ ቆይቷቸው የነበሩትን ህሙማን ለመርዳት ዝግጁ ነው ብለዋል። በኢንዶኔዥያ ጃቫ ደሴት በባህር ዳርቻ ለመዝናናት ይጓዙ የነበሩ የፋብሪካ ሰራተኞችን አሳፍሮ ሲጓዝ የነበረ አንድ የአስጎብኚ ድርጅት አውቶቡስ ላይ በደረሰ አደጋ እስካሁን የአስራ ሶስት ሰዎች ህይወት ማለፉንና ሌሎች ቁጥራቸው የበዙ ሰዎች መቁሰላቸውን ፖሊስ አስታወቀ። አርባ ሰባቱን መንገደኞች አሳፍረው ከማዕከላዊ ጃቫ ሱኮ ሃርጆ ወደ አጎራባች ዮጊያ ካርታ ግዛት ቤተሰቦች ተሰባስበው ወደሚጠብቁበት ስፍራ በማቅናት ላይ የነበረው አውቶቡስ ሾፌሩ ተሽከርካሪውን መቆጣጠር እንደተሳነውና ቁልቁለት መ ሰጥተውን ከባለሉን ባለስልጣናቱ ትናንት ማምሻው ላይ በሰጡት አስተያየት አስታውቀዋል። ያነጋገርናቸው የአይንማኞች እንደገለጡልን ሾፌሩ ተሽከርካሪውን ለመቆጣጠር ጥረት በማድረግ ላይ ሳለ ከቁጥጥሩ እንደወጣበትና ክፉኛ መረበሽ ይታይበት እንደነበር ይህም ተሽከርካሪውን ለማቆም የሚረዳው ፍሬን መስራት ማቆሙን አመላካች ነበር ሲሉ አንድ በአንቱ የተባለች አደጋው የደረሰበት ስፍራ የምትገኝ ወረዳ ፖሊስ ኃላፊ ተናግረዋል። አድማጮች ለሰዓቱ የዓለም ዜና የተመደበው ጊዜ እዚ ላይ ያበቃ። መልካም ምሽት። አሉላ ከበደን ለዜናው እናመሰግናለን። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ጥር 30 2014 ዓ ም ዝግጅታችን ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት በአትቪኦ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። ያስተናግድኳችሁ ያለሁት ጽዮን ግርማ ነኝ። ኤልያስ አስማረ ስርጭቱን በማቀናበር ላይ ይገኛል። አሁን ለዕለቱ ወደ ያዝ ነው አብይር ዘገባችን እናልፋለን። ዛሬ ደሴንና ኮምቦልቻን የጎበኙት የቀድሞ የናይጄሪያ ፕሬዚዳንትና የአፍሪካ ቀንድ የአፍሪካ ልዩ የህብረቱ ልዩ ልኡክ ኦሊሴጎን ኦባሳንጆ ቆይታቸው የተደበላለቀ ስሜት እንደፈጠረባቸው ተናገሩ። “አመራሮቹን አግኝቻለሁ፣ እናም የውዝግብ ምንጭ ተደርገው የሚቆጠረው ምንም ይሁን በቀላሉ ሊፈታ እንደሚችል ተስፋ ሰጥተውኛል ደስታንም ሰጥቶኛል ብለዋል። በተመለከትኩት በሰው ህይወትና ንብረት ላይ በደረሰው አላስፈላጊ ጉዳት መጠንም አዝኛለሁ። ይህን ጉዳት ማስቀረት ይቻል ነበር እና እየተመለስኩ ያለሁት በተደበላለቀ ስሜት ውስጥ ሆኜ ነው ብለዋል። የደረሰው የህይወትና ንብረት ጥፋት እንዳሳዘናቸውም ገልጸዋል። በሌላ ዜና የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ አሚና መሐመድ ትላንት ደሴንና ኮምቦልቻን ጎብኝተዋል። ወደ መቀሌም ማምራታቸው ታውቋል። ምክትል ዋና ጸሐፊዋ በደቡብ ወሎ ኮምቦልቻ ጉብኝት ማድረጋቸውን ተከትሎ ለጋዜጠኞች መግለጫ የሰጡት የክልሉ ምክትል ርዕሰ መስተዳደር ጌታቸው ዶክተር ጌታቸው ደጀን ጉዳት የደረሰባቸውን ቦታዎች እንዲጎበኙና በተለያየ መልኩ የተጎዱ ሰዎችን ጾታዊ ጥቃት የደረሰባቸውን ሴቶች እንዲያነጋግሩ መደረጉን ለጋዜጠኞች ገልጸዋል። ይህንን ዘገባ በተመለከተ መስፍን አራጌ ያደረሰን ዘገባ አለ፣ እንደሚከተለው ይቀርባል። አምስተኛዋ የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ አሚና ጄን መሐመድ በህወሓት ኃይሎች ከወር በላይ በቁጥጥር ስር ውላ ወደ ነበረችውና የደቡብ ወሎ የኢንዱስትሪ ከተማ ኮምቦልቻ ሲገቡ የአማራ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳድር ዶክተር ጌታቸው ደጀነን ጨምሮ የተለያዩ አመራሮች አቀባበል አድርገውላቸዋል። ለጋዜጠኞች ክፍት ባልነበረው ውይይት ምክትል ዋና ጸሐፊዋ ከሚመለከታቸው የመንግስት አመራሮች፣ በጦርነቱ ጉዳት ከደረሰባቸው የህብረተሰብ ክፍሎች ጋር ሚኒስተር ተገናኝተው መምከራቸው ተነግሯል። በህወሓት ኃይሎች ተፈጸሙ የተባሉ የጅምላ መቃብሮችን፣ ዘረፋና ውድመት እንደደረሰበት የተነገረውን የኮምቦልቻ ፖሊቴክኒክ ኮሌጅንም ጎብኝተዋል። የክልሉ ምክትል ርዕሰ መስተዳደር ዶክተር ጌታቸው ደጀን ከመንግስታቱ ድርጅት ምክትል ዋና ጸሐፊ ጋር የነበራቸው ውይይት ፍሬያማ እንደነበር ገልጸዋል። የጠፋው ጥፋት ምን ያህል እንደሆነ ለማየት ሞክረናል። በክልላችን ውስጥ ባሉ ሰባት ዞኖች የትግራይ ወራሪ ኃይል ተቆጣጥሯቸው የነበሩ መሆናቸውን በዚህ ውስጥ የነበሩ ህዝቦች ከእለት የምግብ አቅርቦት ጀምሮ ከባድ ችግር ውስጥ እንደነበሩ፣ የጤና አገልግሎት የማያገኙ የምግብ አገልግሎት የማያገኙ በአጠቃላይ ማህበራዊ እንቅስቃሴያቸው የትግራይ ወራሪ ኃይል በነበረበት ጊዜ ተቋርጦ የነበረና ከፍተኛ ሆነ የስነርቦና ስብራት እንደደረሰባቸው በነበረው ግጭትም በርካታ ሲቪሊያን በጦርነቱ መጎዳታቸውን መሞታቸውን ተገንዝበዋል። ከዚህ በተጨማሪ በሴቶች ላይ የደረሰ ጥቃት አለ። አስገድዶ መድፈር ተማሪዎች በተመሳሳይ ሁኔታ ከትምህርት ገበታ በመቋረጡ የደረሰባቸው በደል ስለነበረ ጉዳቱ ከደረሰባቸው ሴቶችና ሲቪሊያንም ጋር ቁጭ ብሎ ለመነጋገር እድል አግኝተዋል። በክልሉ የህወሓት ኃይሎች አድርሰውታል ያሉትን ሰብአዊና ቁሳዊ ጉዳት ምክትል ዋና ጸሐፊዋ እንዲገነዘቡት በተንቀሳቃሽ ምስል ጭምር የታጀበ ማብራሪያ መሰጠቱን አመልክተዋል። ከሰባት ሚሊዮን በላይ ህዝብ ነው በቁጥጥር ስር የነበረው። የተባበሩት መንግስታት የተለያዩ ድርጅቶች ያደረጉት የነበረው ድጋፍ እምብዛም እንዳልነበረ ገልጸንላቸዋል። ቢያንስ ከዚህ በፊት የደረሰው የልብ ስብራት እንዳይቀጥል እነሱም ቢሆን ከአድሏዊ አሰራር ነጻ እንዲሆኑ ሁሉንም በእኩልነት እንዲያገለግሉ ለመንገድ ሞክረናል። እነሱም የሚቻለውን ሁሉ ድጋፍ እናደርጋለን፣ ዘላቂ ሰላም እንዲመጣም ድጋፍ እናደርጋለን የሚል ሀሳብ ወስደዋል። እዚህ ከኛ ቀጥለው ወደ ትግራይ እንደሚሄዱም ገልጸውልናል። ዓለም አቀፉ ማህበረሰብን ጨምሮ ታዋቂ የፖለቲካ ሰዎች በህወሓትና በኢትዮጵያ መንግስት መካከል የተፈጠረው ደም አፋሳሽ ግጭት እንዲቀረፍ ተዋጊዎቹ ለውይይት እንዲቀመጡ ጥሪ ሲያደርጉ መቆየታቸው ይታወሳል። በሌላ በኩል ምክትል ዋና ጸሐፊ አሚና መሐመድ ትላንት በመቀሌ ከተማ ጉብኝት ማድረጋቸውን በአይደር ሪፈራል ሆስፒታልም ተገኝተው በሆስፒታል ያለውን የመድኃኒት እጥረት ማየታቸውን እና በተጨማሪም በተፈናቃዮች ማዕከልና ጾታዊ ጥቃት የደረሰባቸውን ሴቶች እንደ ጎበኙ ዘጋቢያችን ሙልጌታ ጽብሀ ከመቀሌ ባደረሰን ዘገባ መረጃውን አካፍሎናል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ የሰኞ ምሽት ዝግጅታችንን ነው። በነገራችን ላይ አድማጮች፣ ቀደም ሲል ያስተላለፍልናችሁን የመስፍን አራጌ ዘገባ፣ በምስል የታጀበ ዘገባ በዌብሳይታችንና በማህበራዊ ድረገጻችን ላይ መከታተል ትችላላችሁ። በአጋጣሚ ለእኛ ለምሽቱ ዝግጅታችን ሳይደርስ ቀርቶ ነው በድምጽ ብቻ ያካፈልናችሁ። ዌብሳይታችንን ጎብኝት አድርጎ በምስል ለመከታተል ወደ ተከታዩ ዘገባችን እንለፍ። የአፍሪካ ህብረት ሰላሳ አምስተኛው የመሪዎች ጉባኤ በአህጉሪቱ ወቅታዊ ፈተናዎች ዙሪያ ውሳኔዎችን በማሳለፍ ተጠናቋል። አዲሱ የህብረቱ ሊቀመንበር የሴኔጋል ፕሬዚዳንት ማኪ ሳል ጉባኤው መጠናቀቁን ተከትሎ በሰጡት መግለጫም በተለይ የሰላምና የጸጥታ ችግር ምክንያት የሆኑ ጉዳዮች ላይ ትኩረት እንደተሰጣቸው ገልጸዋል። በአህጉሪቱ እየተለመደ የመጣው የመፈንቅለ መንግስት ተግባር በምንም መልኩ ተቀባይነት እንደሌለውም በአጽንኦት አብራርተዋል። በህብረቱ ጉባኤ ላይ የአሜሪካ ድምጽ አስተያየታቸውን የጠየቃቸው በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ትምህርት ክፍል ተባባሪ ፕሮፌሰርና ዳይሬክተር የሆኑት ዶክተር ዮናስ አዳዬ አፍሪካ ውስጣዊ ችግሮቿን በውስጣዊ መፍትሄ ካልፈታች ለዘመናት የዘለቀው የሰላምና ጸጥታ ችግር መፍትሄ እንደማያገኝ ይገልጻሉ። ኬኔዲ አባተ ነው ዘገባውን ያደረሰል። የመሳሪያ ድምጾችን በጣት በሚቆጠሩ ዓመታት ጊዜ ውስጥ ዝም የማሰኘት ግብ ባነገበችው አፍሪካ ችግሩ ይበልጥ እየተባባሰ መሄዱ ዛሬም የአህጉሪቱ መሪዎች የሰላምና ጸጥታ ጉዳይ ላይ ትኩረታቸውን እንዲያደርጉ አስገድዷል። መሪዎቹ በአዲስ አበባ በሚገኘው የአፍሪካ ህብረት አዳራሽ ቅዳሜና እሁድ ለሁለት ቀናት ባደረጉት ሰላሳ አምስተኛው መደበኛ ጉባኤያቸው በዚሁ የሰላምና ጸጥታ ቀውስ መንስኤ በሆኑ ጉዳዮች ዙሪያ ዋነኛ አጀንዳ ይዘው መወያየታቸውን አዲሱ የህብረቱ ሊቀመንበር የሴኔጋል ፕሬዚደንት ማኪሳል ከጉባኤው ማጠቃለያ በኋላ በሰጡት መግለጫ ተናግረዋል። ሰላም፣ ደህንነትና መረጋጋት፣ ሽብርተኝነትን መዋጋት፣ ወታደራዊ መፈንቅለ መንግስቶች በአህጉራችን ማንሰራራታቸው አስቸኳይ ጉዳያችን ናቸው። በአህጉራችን ሰላምን ለማረጋገጥ እነዚህ ጉዳዮች የተናጠልና የጋራ መፍትሄ ይሻሉ። የህብረታችን ቀዳሚ አጀንዳዎችም እነዚሁ ናቸው። ምክንያቱም የህዝባችንን የኑሮ ሁኔታና የሀገራችንን ቀጣይ ጠፈንታ የሚወስኑ ናቸው ነው ያሉት ፕሬዝደንት ማኪሳል ከዘረዘሯቸው አጀንዳዎች መካከል የመፈንቅለ መንግስት ጉዳይ ልዩ ትኩረት የተሰጠው ሲሆን ድርጊቱን ለመፈጸም የሚቀርብ ማንኛውም ምክንያት ተቀባይነት እንደማይኖረው ስምምነት መደረሱንም አብራርተዋል። የስራ አጥነት ችግሮች አሉብን። የንግድ ማህበራት ችግሮች፣ የተሻለ የኑሮ ሁኔታና የደመወዝ ጥያቄ እንዲሁም የመሳሰሉ በመላው ዓለም ያሉ ችግሮች ናቸው። የደህንነትና የሽብርተኝነት ችግሮችም እንዲሁ። እነዚህ ሁሉ ወታደሮች ነፍጥ እንዲያነሱና በመፈንቅለ መንግሥት ሥርዓት እንዲቀይሩ ምክንያት ሊሆኑ አይችሉም። ስለዚህ የአፍሪካ ኅብረት ኢ ሕገ መንግሥታዊ በሆነ የመንግሥት ለውጥ ዙሪያ ጥብቅ እርምጃ መውሰድ እንዳለበት አምናለሁ። የድርጊቱ ፈጻሚዎችን ተጠያቂ መሆን አለባቸው። የኢኮኖሚና ሌሎች ማዕቀቦችን በማድረግ ድንበርና የአየር ክልልን በመዝጋት እነዚህ አገራት አፋጣኝ እርምጃም ሊወሰድባቸው ይገባል። ምክንያቱም ዲሞክራሲን ለማረጋገጥ ብዙ ኢንቨስት አድርገናል፣ ብዙ እየጣርንም ነው ብለዋል። ይህ ህገ መንግስታዊ የመንግስት ለውጥ ከአመታት በኋላ ጎልቶ በታየበት ባለፈው አንድ ዓመት ጊዜ ውስጥ ብቻ በአራት የአፍሪካ ሀገራት የተሳካ መፈንቅለ መንግስት ሲካሄድ፣ አንድ ሙከራ ደግሞ ከሽፏል። ድርጊቱ የተፈጸመባቸው አራቱ ሀገራትም ከህብረቱ አባልነት ታግደዋል። እንደተለመደው የኮቪድ-19 ወረርሽኝን ለመከላከል ተጨማሪ ጥረት ማድረግ በአፍሪካ ሀገራት መካከል የሚደረግ የንግድ ልውውጥን ማሳደግ፣ የመሰረተ ልማት ፈንድን ከፍ ማድረግ፣ የግሉን ዘርፍ መደገፍና መሰል የማህበራዊ ኢኮኖሚያዊ ተግባራት ልዩ ትኩረት እንዲሰጣቸውም መሪዎቹ መስማማታቸውን ጠቁመዋል። የአህጉሪቱ ችግሮች ታዲያ ከመቀረፍ ይልቅ እየተባባሱ የመሄዳቸው ምክንያት ምንድን ነው ለሚለው ጥያቄ በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ትምህርት ክፍል ተባባሪ ፕሮፌሰርና ዳይሬክተር የሆኑት ዶክተር ዮናስ አዳዬ ተከታዩን አስተያየት ሰጥተዋል። ክፍተቱ በጣም ውስብስብ ነው። በዋናነት ግን አለባብሶ ቢያርሱ ባረም የሚመለሱ ነው። ከስር መሰረቱ ስላልተጠና ሁልጊዜ በላይ በላዩ እሳት ማጥፋት አካሄድ ስለነበረ እስካሁን ያለው በጥናት የተመሰረተ መሰረታዊ የሆኑ ነገሮችን አድረስ የሚያደርግ እነዚያን ነገሮች እየለቀሰ እያወጣ ለዚህ ችግር መፍትሄ እንዲህ ነው ብለው ከማየት ይልቅ ወዲያው ችግሩ በተፈጠረ፣ ለምሳሌ መፈንቅለ መንግስት የተካሄደ እሱን በተመለከተ ውግዘት፣ ከዚያ መፈንቅለ መንግስት የተካሄደበት ሀገር መሪዎች ወደ ስብሰባ እንዳይመጡ ማረግ፣ ይህ ምንም ሊያደርግ አይችልም። በዋናነት መሪዎች በጥልቀት ነገሮችን መርምረው ታሪካዊ ለሆኑ ችግሮቻችን፣ ምክንያቱም ችግሮቻችን የኮሎኒያል ድንበሮች ናቸው ያሉን የኮሎኒያል ኮፒ የሆኑ ገቨርነንስ፣ ለምሳሌ እያንዳንዱ ሀገር ያለው ገቨርነንስ ሲስተም ወይም አስተዳደር አመራሩ ከምዕራባውያን ኮፒ የተደረገ ነው። ስሙ ኤዩ ራሱ ከኤዩ እየተቀዳ ነው። እና በዋናነት ውስጣዊ ችግሮቻችን ለመፍታት ውስጣዊ መፍትሄ አለማበጀታችን ነው። የፖለቲካ ቁርጠኝነት፣ የአመራር ቁርጠኝነት አለመኖር አለ። ስለዚህ አሁንም መልሶ እንደገና የሰላምና የደህንነት ወይም የዘገባ ጉዳይ አጀንዳ ይሆናል። የአህጉሪቱን ችግሮች ለመፍታት ስላለው አማራጭም ዶክተር ዮናስ ሀሳባቸውን አጋርተዋል። ተስፋስ አለ? ተስፋ አለ። ተስፋው አንደኛ ህዝቡ ራሱ እየነቃ መጥቷል። ለምሳሌ የኖ ሞር እንቅስቃሴ፣ በቃን እንቅስቃሴ፣ በቃን ቅኝ አገዛዝ እያንዳንዱ አፍሪካዊ አሁን በእርግጥ እንቅስቃሴ ጀመሩ አሉና እጃ ዞር አንገዛም ከእንግዲህ ወዲህ ብለው መነሳት። ሁለተኛ በአፍሪካ ውስጥ የሰላም ባህል እንዲገነባ በትምህርት ካሪክለም ውስጥ የሰላም ትምህርት ማስተማር፣ ከቤተሰብ ጀምሮ ሰላምን ባህል ማድረግ። ሶስተኛ መሪዎች የስልጣን ምንጫቸው ቅኝ ገዢዎች ሳይሆኑ ኩዴታ ወይም መፈንቅለ መንግስት ማካሄድ ጠመንጃ ሳይሆን ህዝቡ ራሱ መሆኑን ህዝቡ ማስተማር ጀምሯል። በየቦታው ይሄ በስፋት መካሄድ አለበት። ተስፋ አለ። ወጣቶቹ እንዳንተ አይነቶቹ በየቦታው የወጣት ስር ማህበራት አሉ። የተማሪዎች የሰላም እንቅስቃሴ በየቦታው የተከናወን ያለው ወጣቶች አፍሪካ በአሁኑ ወቅት በዋናነት ተፈጥሯዊ የሆኑት ኮቪድ-19ና የምግብ እጥረት በሚያስከትሏቸው የኢኮኖሚ ቀውሶች በመፈተን ላይ ትገኛለች። ከእነዚህም መካከል የኮቪድ-19ን ተጽዕኖ ብንመለከት የአፍሪካ ህብረት መረጃ እንደሚያመለክተው ወረርሽኙ የአህጉሪቱን የኢኮኖሚ እድገት በ2.1 በመቶ በየአመቱ ዝቅ እንዲል ከማድረጉ ባለፈ የእዳ ጫናዋን ደግሞ ከአጠቃላይ ሀገራዊ ምርት ወይም ጂዲፒ አንጻር በ10 ነጥብ ከፍ እንዲል አድርጓል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ወረርሽኙ ያስከተለውን የኢኮኖሚ ቀውስ ለመከላከል 154 ቢሊዮን ዶላር እንደሚያስፈልግ ገልጸዋል። ከምግብ እጥረት ጋር በተያያዘ ያለውን ችግር ስንመለከት ደግሞ በየዕለቱ ከአምስት አፍሪካውያን አንዱ እንደሚራብ ወይም 282 ሚሊዮን አፍሪካውያን የምግብ እጥረት እንደሚያጋጥማቸው የህብረቱ መረጃ ያመለክታል። ይህም የአህጉሪቱን ጂዲፒ በየዓመቱ ከ3 እስከ 16 በመቶ እንደሚቀንስ ነው መረጃው የሚጠቁመው። ከነዚህ ሁሉ አስከፊ የሆነው ደግሞ አህጉሪቱ ሰው ሰራሽ በሆኑ የሰላምና ፀጥታ ችግሮቿ ምክንያት ለተፈጥሯዊ ችግሮቿ በቂ ምላሽ መስጠት አለመቻሏ ነው። የአህጉሪቱ ችግሮች እየተወሳሰቡ መምጣታቸው አህጉሪቱ ችግሮቹን ለመፍታት አዲስ መንገድ መከተል እንዳለባት የሚያመለክቱ መሆናቸውን የኮሚሽኑ ሊቀመንበር ሙሳፋኪ እንዲሁም አንዳንድ የአፍሪካ ህብረት መሪዎች እዚህ አዲስ አበባ ላይ በተካሄደው 35ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ተናግረዋል። ታዲያ በቀጣይነት አህጉሪቱ ምን አዲስ መንገድ ልትከተል ትችላለች? የሚለው በሂደት የሚታይና በተግባር የሚፈተን ጉዳይ ነው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ዘጋቢዎቻችን እናመሰግናለን። ወደ ተከታዩ ዘገባችን እንውሰዳችሁ። ፕሬዚዳንት ሳህለወርቅ ዘውዴና የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ አሚና መሐመድ ከሶማሌ ክልል የተለያዩ አካባቢዎች በድርቅ ምክንያት ተፈናቅለው መጠለያ ጣቢያ ውስጥ የሚገኙ ተፈናቃዮችን ጎበኙ፣ አነጋገሩ። ከቀያቸው ተፈናቅለው ፋፈን በተሰኘ ዞን ውስጥ የሚገኙ እነዚህ የድርቅ ተጎጂዎችን በስፍራው ተገኝተው ያነጋገሩ ሲሆን ጊዜያዊና ዘላቂ ያሏቸውን መፍትሄዎችም ተግባራዊ እንደሚያደርጉ ለተጎጂዎቹ ተናግረዋል። በሌላ በኩል ምስራቅ አፍሪካን ባካለለው ድርቅ ሳቢያ የተቸገሩ ሶማሊያውያን ከሀገራቸው ተሰደው ወደ ሶማሌ ክልል መግባት መጀመራቸውን የሶማሌ ክልል የገለጸ ሲሆን ይህም ካሁን በኋላ ክልሉ ካለበት ከፍተኛ ጫና የተነሳ እነዚህን ከሶማሌ ክልል የመጡ ተፈናቃዮችን በሚገባ ማስተናገድ ስለማይቻለው እዛው አካባቢ የመጠለያ ጣቢያ እንዲገነባላቸው ጠይቋል። በተጨማሪም ደግሞ ከስጋት ጋር የተያያዘ ጉዳዮችንም አንስቷል። አዲስ ቸኮል የክልሉን መንግሥት አነጋግሮ ተከታዩን ዘገባ አጠናቅሯል። ደረሱት የኢፌዴሪ ፕሬዚዳንት ሳህለወርቅ ዘውዴ እና የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ አሚና መሀመድ ፋፈን ዞን ድርቅን ሸሽተው የተፈናቀሉ ዜጎችን በአካል ከጎበኙ በኋላ ከተፈናቃዮችና የክልሉ አመራሮች ጋር ውይይት አካሂደዋል። ከተለያዩ ዞኖች ተፈናቅለው የተሻለ መኖና ውሃ ይገኝበታል ወደ ተባለው የፋፈን ዞን የመጡት የክልሉ ተፈናቃዮች እንዲቀረፉላቸው ያቀረቧቸውን ጥያቄዎች የክልሉ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱር ቃድረሽን ለአሜሪካ ድምጽ ተናግረዋል። ተፈናቃዮቹ ሶስት ሰዎች እድል ተሰጥተዋቸው ችግራቸውን ማብራራት ተጠቅሟል። ምንድን ነው በአካባቢው ማህበረሰብ ጥሩ እንደተቀበለዋቸው ከብቶቻቸው፣ ፍየሎቻቸው፣ ግመሎቻቸው እንደዚሁም ለማህበረሰቡ ጥሩ አቅርቦት እንደተደረጉላቸው በዚህ ጎን ለጎን መንግስት ይቻል የነበረውን የእንስሳት መኖም እህል እርዳታም እንደተደረገላቸው ነው እየተናገሩት። በዚህ ያው እስካሁን ሲደረግላቸው የቆዩት ደስተኛ እንደሆኑና ነገር ግን ከአካባቢው ክላይሜት አንጻር ብርዳማ፣ ንፋሳማ ስለሆነ ማህበረሰቡም ቀን ወደ ቀን እየጨመሩ ስለሆነ ከብርድ ልብስ ጋር የተያያዘ በዚሁ ብርድ ልብስ አቅርቦት እንዲጨመርላቸው እንደዚሁም የሚሰጣቸው እያለቅባቸውም ነው እና ጭማሬ የምግብ እርዳታ እንዲቀርብላቸው ነው የጠየቁት። በዚሁም የአካባቢው ሽማግሌዎች ተሰጥቷቸው ለማህበረሰቡ ዘለቄታ ያለው መፍትሄ እንዲፈጠርላቸው መንግስትም የዩኤን ከፍተኛ ባለስልጣናትም ጠይቋል። ፕሬዚዳንት ሳህለወርቅ ዘውዴም ለድርቁ ተጎጆች ጊዜያዊ ድጋፍ ከማድረግ ጎን ለጎን ወደ ቀያቸው ሲመለሱ በዘላቂነት የሚቋቋሙበት መንገድም እንደሚያስፈልግ መናገራቸውን አቶ አብድ ቃድር ለአሜሪካ ድምጽ ተናግረዋል። ፕሬዚዳንት ሳህለወርቅ ዘውዴ ምንድነው የተናገሩት? ጊዜያዊ ችግሩ መንግስትም ሰብአዊ እርዳታ ድርጅቶችም አሁን እንደሚረባረቡበትና ዋናውና ትኩረት የሚሰጠው ለወደፊት አካባቢያቸው ቀያቸው ተመልሶ ዘለቄታ ያለው ህይወት እንዲመሩ እንድመሩ ከልማት ጋር የተያያዘ ፕሮጀክቶች እንዲሰሩ ከውሃ ጋር፣ ግብርና ጋር ቅድምም እንደነገርኩ ትኩረት እንደሚደረግ ነው ባጭሩ ያብራሩት። ከፕሬዚዳንት ሳህለወርቅ ዘውዴ ጋር በመስኩ ጉብኝቱ ላይ የተሳተፉት የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊ አሚና መሐመድም የተባበሩት መንግስታት ድርጅት የድርቁ ተጎጂዎችን በዘላቂነት ለማቋቋም የሚያስችሉ ፕሮጀክቶችን ነድፎ ወደ ተግባር እንደሚገባ መናገራቸውን አቶ አብዶ ቃድር ገልጸውልናል። የዩኤን ሴክሬታሪ ጀኔራል ምክትል አሚና ሙሐመድ ድምፁን ወስዶ የሚመሩት ቲምም ዋና የዲቭሎፕሜንት ኃላፊም አብሮት እንዳሉና በዚሁ ለወደፊት ትላልቅ ፕሮጀክቶች በሶማሌ ክልል እንደሚታሰብና እንደሚሰራም ቃል ገብተዋል። ስለዚህ ከአጭር የኢመርጀንሲ ሪስፖንስ ጎን ለጎን ከመንግስት ጋር ተቀምጦ ፕሪዮሪቲ ወጥቶ ትኩረት የሚሰጠውን በመንግስት እነዚህ ማህበረሰብ መልሶ ማቋቋም አስቸኳይ መልሶ ማቋቋም እንዲሰጥና በልማት እገዛ የሚሰጥ ፕሮጀክቶች እንደሚቀረጽ ነው እያብራራችሁ። በተያያዘ ዜና በምስራቅ አፍሪካ አድማሱን ያሰፋው ድርቅ ገፈት ቀማሽ የሆነችው ሌላኛው ሀገረ ሶማሊያ ዜጎቿ ወደ ኢትዮጵያ በስደት መግባት መጀመራቸውን የሶማሌ ክልል ርዕሰ መስተዳድር ሙስጠፊ ማምድ በማህበራዊ ገጻቸው አስታውቀዋል። ከሶማሊያ ለመጡ ሰባት መቶ ስልሳ አባወራዎች ድጋፍ መደረጉን ያውሱት ርዕሰ መስተዳደሩ፣ ሆኖም የድርቅ ተጎጂዎቹ ወደ ኢትዮጵያ በስደተኝነት መምጣት ሳያስፈልጋቸው በሀገራቸው አስፈላጊውን ድጋፍ እንዲያገኙ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን ወይም በምጻሩ ዩኤንኤችሲአርን ጠይቀዋል። የዚህ ምክንያት የክልሉ ቃል አቀባይ አብዱቃድ ረሽድ ያስረዳሉ። ምንድነው ማሌ ክልል ሁለት ነጥብ አራት ሚሊዮን ህዝብ አካባቢ በድርቁ ተጎድቶ ዳታ በተለያየ መንገድ ኢትዮጵያ መንግስትም የተለያዩ ክልሎችን የተለያዩ ከተማ መስተዳድሮችን ድጋፍ ማድረጋቸው ይታወሳል። እኛም ሶማሌ ክልል መደበኛ ስራችን አቁመን አዲስ ፕሮጀክቶችን አቁመን ለማህበረሰቡ ድርቁ ወደ ረሃብ እንዳይጋለጥ ሙከራ እያደረገ ነው። ስለዚህ ከሌላ አገር ተፈናቃዮች የእኛ አቅም ውስን ስለሆነ ወደኛ ገብቶ የነበረንን ጫና ሌላ ጫና እንዳይፈጥሩብን እዛው ሀገራቸው እንድረዱ እያመቻቸንላቸው ነው። አብዱ ቃድር ከጸጥታ አንጻርም ስጋት አለን የሚሉት፣ ምንድነው ስጋታችን? እርዳታ እየተደረገ መሆኑ ሰዎች ሲሰሙ ተጨማሪም እየገቡ ስለሆነ ጸጥታ ስጋትን ስላለን ሶማሊያ አካባቢ አልሸባቦች ስለሚንቀሳቀሱ እነሱን ተከትሎ ሴኩሪቲያችን የሚያበላሽ አካል እንዳይገባ በእርዳታ ድርጅቶች ዩኤንኤችሲአር ግንኙነት አድርገን እዛው ወደዚህ ሲገቡ ተፈናቃይ ሪፊውጂ ነው የሚሆኑት። ወደ ድንበሩ ያው ዶሎ አዶ እና ዶሎ ሶማሊያ ያው አጠገብ ለአጠገብ ስለሆነ እዛው ሀገራቸው አቁመው ይህን እገዛ እንዲያደርግላቸው እያመቻቸን እንገኛለን። ለምን ብዙ ሰው በገባ ቁጥር ለደህንነታችን አደጋም የሆኑ ሰዎች ተከትሎ መግባት ስለሚችሉ ስጋትም እንዳይኖር እዛው ሶማሊያ ድንበር አካባቢ በሀገራቸው እንድረዱ እያመቻቸንላቸው ነው ድርጅቶችን በማነጋገር ከበርካታ አስርተ ዓመታት ወዲህ የከፋነው የተባለለት ድርቅ በአፍሪካ ቀንድ የሚገኙ በርካታ ሀገራትን ተጎጂ ያደረገ ሲሆን በኢትዮጵያ በሶማሌ ክልል ዘጠኝ ዞኖች፣ በኦሮሚያ ክልል ቦረና ዞንና በደቡብ ክልል ደቡብ ኦሞ ዞን በሚሊዮን የሚቆጠሩ ዜጎችን የሰው እጅ ጠባቂ አድርጓል። በመቶ ሺዎች የሚቆጠሩ እንስሳትም ህይወት አልፏል። የድርቁ ሁኔታ እስከፊታችን ሚያዝያ እንደሚቀጥልም የአየር ትንበያ መረጃዎች ያመለክታሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ከዘጋቢዎቻችን የደረሱንን የመጀመሪያ ክፍል ፕሮግራማችንን አጠናቀናል። ወደ ሁለተኛው አጋማሽ ከማለፋችን በፊት ወደ ዓለም አቀፍ ዜናዎች እናልፋለን። ከሩሲያ ጋር የተካሄደ ባለው ውጥረት መካከል የባይደን አስተዳደር በዩክሬን ድንበር ከአንድ መቶ ሺህ በላይ ወታደሮችን ያሰፈረችው ሩሲያ በየትኛውም ሰዓት ወረራ ልትፈጽም መቻሏን በመጥቀስ ማስጠንቀቂያ ሰጥቷል። የቪኦኤው አራሽ አርበሳዴ ያጠናቀረው ዘገባ ነው። ደረጀ ደስታ ያቀርበዋል። ከዩናይትድ ስቴትስ 82ኛው አየር ወለድ ብርጌድ የተላኩት ፓራትሮፐሮች ፖላንድ ደርሰዋል። ይህ በዩክሬን ድንበር ዙሪያ ጦሯን በማከማቸት ላይ የምትገኘው ሩሲያን አስመልክቶ ለኔቶ አባል አገሮች ያላቸውን ትብብር ለማሳየት ነው። ከ82ኛው አየር ወለድ ብርጌድ ጄኔራል ክሪስ ዶናሂው ስለዚሁ ሲናገሩ እንዲህ ይላሉ Our national contribution here in Poland, uh, shows our solidarity with all of our allies here in Europe. እዚህ በፖላንድ ውስጥ ያለው የሀገራችን ተሳትፎ በአውሮፓ ከአጋሮቻችን ጋር ያለንን ህብረት ያሳያል። በዚህ እርግጠኝነት ባልተሞላበት ሁኔታ ውስጥ አንድ ላይ ስንሆን ጠንካራ እንደምንሆን እናውቃለን። ከዩናይትድ ስቴትስ የኔቶ ህብረት አባል አገር ወደሆኑት ምስራቅ አውሮፓ ከተሰማራ ተጨማሪ ጦር ሌላ ዋሽንግተን ለዩክሬን እርዳታ የሚሆኑ 650 ሚሊዮን ዶላር ልካለች። እንደ ስቴት ዲፓርትመንት ገለጻ ከሆነ ይህ ለዚያች ሀገር እስከ ዛሬ ከተሰጡት እርዳታዎች ትልቁ ነው። የዩክሬን መንግስት ሩሲያ ዩክሬንን ልትወር ትችላለች የሚለውን ብዙም የተቀበለው አይመስልም። የዩናይትድ ስቴትስ ከፍተኛ ባለስልጣናት ግን ይህ አይመስለንም ይላሉ። የዋይት ሐውስ የደህንነት አማካሪ ጃክ ሱሌቫን ኤቢሲ ቴሌቪዥን በዚህ ሳምንት በሚለው ዝግጅት ላይ እንዲህ ብለዋል ዩክሬን የሩሲያው ፕሬዝደንት ቭላድሚር ፑቲን ዩክሬን ላይ አንዳች ጥቃት ሊሰነዝሩ የሚችሉበት የተለየ ሁኔታ ሊኖር እንደሚችል እናምናለን። የተለያዩ መልኮች ሊኖሩ ይችላሉ። ነገ ሊሆን ይችላል ወይንም ሳምንታት ቆይቶ ሊሆን ይችላል። ራሳቸውን በየትኛውም ሰዓት ጦራቸውን ዩክሬን ላይ ጥቃት እንዲሰነዝር ማድረግ የሚገባቸው አስገዳጅ ሁኔታ ውስጥ የከተቱ ይመስለኛል። የብሔራዊ ደህንነት አማካሪው ጃክ ሱሌቪያን ሩሲያ ውጥረቱን ማርገብ እስከፈለገች ድረስ ዩናይትድ ስቴትስ አሁንም ቢሆን የዲፕሎማሲውን አማራጭ ልትቀበል ትችላለች። በዩክሬን ድንበር አካባቢ ያለው ቀውስ በዋሽንግተን ባሉ ሁለቱ ዋና ዋና ፓርቲዎች ሩሲያ ወረራውን ልትፈጽም ትችላለች በሚል ባልተለመደ ሁኔታ የፖለቲካ አንድነት እየፈጠረ ነው። በዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳይ ኮሚቴ ከፍተኛው አባል ሪፐብሊካኑ ማይክል መክዌል ኤቢሲ ቴሌቪዥን በዚህ ሳምንት በሚለው ፕሮግራም ላይ እንዲህ ብለዋል። ሊሆኑ የሚችሉበት ሁኔታዎች አሁንም አሉ ከማይሆንበት ይልቅ ሊሆን የመቻሉ ነገር ጎልቶ ይታያል። አሁኑኑ እየተነጋገርን ባለንበት ሰዓት በዩክሬን ዙሪያ ናቸው። እነዚህ ጊዜያት እጅግ አደገኛ ናቸው። ጊዜው እጅግ ወሳኝ የሆነበት ወቅት ነው። ይሄ ከሁለተኛው የዓለም ጦርነት ወዲህ ትልቁ ወረራ ሊሆን ይችላል። ጄክ ስሌቨን እንዳሉት ጊዜው እያጠረ ነው። ዩክሬናውያን ባለፈው ቅዳሜ እናት አገራቸውን በጽናት የሚከላከሉ መሆኑን ለመግለጽ አደባባይ ወጥተዋል። ከቤላሩስ አስር ኪሎ ሜትር ርቃ በምትገኘው ቸርኖቢል የዩክሬን ብሔራዊ ዘብ የጦር መሳሪያ ተኩስ ልምምድ እያደረገ ነው። በኔቶ አባል አገሮችና በሩሲያ መካከል ውጥረቱን ለማርገብ ዲፕሎማሲው ቢቀጥልም አሁንም ውጤት ገና ነው። የውዝግቡ መሠረታዊ ነጥብ ሩሲያ ዩክሬን የኔቶ አባል እንዳትሆን የምትጠይቅ ሲሆን፣ ዩናይትድ ስቴትስ ደግሞ ያ የማይታሰብ ነው ባይ ሆናለች። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሰኞን ምሽት ዝግጅታችንን ነው። ሰኞን ካነሳን የጤና ዝግጅታችን ለሁለተኛው አጋማሽ ቀዳሚ ነው። በዛሬው የጤና ምሽት ዝግጅታችን ኔግሌክትድ ትሮፒካል ዲዚዝ ስለተባለው የሐሩራማ በሽታዎች ምንነት ምንነትና አሁን በኢትዮጵያ ውስጥ ስጋት መሆኑን በተመለከተ የተጠናቀረ ዘገባ እያለን። ለመሆኑ ሐሩራማ በሽታዎች ምንድን ናቸው? መንስኤዎቻቸውስ ምንድን ነው? መከላከያስ አላቸው ወይ? የሐዋሳው ዘጋቢያችን ዮናታን ዘብዲዎስ በኢትዮጵያ ጤና ጥበቃ ሚኒስቴር የበሽታዎች መከላከልና መቆጣጠር ዳይሬክቶሬት ዳይሬክተር ወይዘሮ ህይወት ሰለሞንን ጠይቋቸዋል። እንደሚከተለው ተሰናድቷል። የበሽታዎች መከላከልና መቆጣጠሪያ ዲሬክትሯ ወይዘሮ ህይወት ሰለሞን ትኩረት የሚሹ ሐሩራማ በሽታዎች ወይም ኔግሌክትድ ትሮፒካል ዲዚዝ ምንነትና እነማን እንደሆኑ አስረድተዋል። ኔግሌክትድ ትሮፒካል ዲዚዝ የሚባለው አንድ ወይ ሁለት በሽታ አይደለም። በርካታ በሽታዎችን አንድ ላይ አቅፎ የተሰጠ ስያሜ ነው። ነገር ግን ያው ይሄ ስያሜ የተሰጣቸው ከሌሎች ተላላፊ የሆኑ በሽታዎች አንጻር የነበራቸው ትኩረት በጣም አነስተኛ ከመሆኑ አንጻር በህብረተሰቡ መካከል ከፍተኛ ጉዳት ሲያደርሱ እንዲሁም ደግሞ የጤና ችግር ሆነው ቆይተዋል። በበሽታውም ሳቢያ ህብረተሰቡ የኢኮኖሚ እንዲሁም ደግሞ የሶሻል የመሳሰሉትም ጉዳት በእነዚህ በሽታዎች ሳቢያ ሲደርስበት ነበር። በርካታ ናቸው እንዳልኩት ቁጥራቸው ከሀያ በላይ ነው በዓለም አቀፍ ደረጃ የሚታወቁት ከነዚህ መካከል ያው በቅርብ የምናቃቸው ትራኮማን፣ የአንጀት ጥገኛ ትላትል፣ እንዲሁም ደግሞ የቆዳ ላይ የእከክ በሽታ የምንለው ስኬቢስ፣ ሊምፋቲክ ፊላሪያሲስ ወይም ዝሆኔ በሽታ ሁለት አይነት ነው። ተላላፊና የማይተላለፍ የዝሆኔ በሽታ አለ። አንደኛው ያው በትንኛ አማካኝነት ነው የሚከሰተው፣ ይሄ ተላላፊ የምንለው። የማይተላለፈው ደግሞ በባዶ እግር ከመሄድ አንጻር፣ ይሄ ለፖዶኮኒያሲስ ምቹ የሆኑ አካባቢዎች አሉ። እዛ አካባቢ ላይ ያው በስፋት የሚገኝ በሽታ ነው። ጉዳታቸው ግን ተላላፊም ተላላፊም ያልሆነ የዝሆኔ በሽታዎች ተመሳሳይ ነው። የእግር እብጠት፣ የሰውነት ፈሳሽ ውስጥ ዝውውር ላይ ችግር የመፍጠር የመሳሰሉትን ነገር ያስከትላሉ። ከዚህ በተጨማ ተጨማሪ የስጋ ደዌ ወይም ደግሞ ሌፕሮሲ የምንለውም እሱም አንደኛው ነው። ሌላው ሊሽማኒያ የሚባለው በቆዳም እንዲሁም ደግሞ በጉበት ላይ ጉዳት የሚያደርስ ኩታኔስ ና ቪሴራል ሊሽማኒያሲስ የምንላቸው አሉ። ሌላኛው ኦንኮሰርኪያሲስ የምንለው እኛም ሀገር እንዲሁ በደቡብ በኦሮሚያ አካባቢ የሚገኝ በሽታ ነው። ቆዳ ላይ ጉዳት ያደርሳል። እንዲሁም ዓይንም ላይ ጉዳት ሊያደርስ ይችላል። እነዚህንና ሌሎችንም ጨምሮ እንግዲህ በርካታ ናቸው ብለን መውሰድ እንችላለን። በኢትዮጵያ በሚሊዮኖች የሚቆጠሩ ዜጎች ለአንድ አሊያም ለሌላ አይነት ትኩረት የሚሹ አረማ በሽታዎች የሚጋለጡ ሲሆን በ2018 ዓ ም የተደረገ አንድ ጥናት በአስር ሚሊዮኖች የሚቆጠሩ ህዝብ ለበሽታዎቹ ተጋላጭ መሆናቸውን አሳይቷል። በሽታዎቹ የሚከሰቱባቸውን መንስኤዎቻቸውንና መከላከያ ዘዴዎቻቸውንም ዳይሬክተሯ ተናግሯል። አብዛኞቹ ከግል ንጽህና ጋር ተያይዞ ትራኮማን ማንሳት እንችላለን። የፊትን ንጽህና ካለመጠበቅ የተነሳ ያው ያው የሚገባልን እለት በለት ማድረግ ያለብንን ለእጃችን፣ ለፊታችን፣ ለሰውነታችን ምክንያቱም ከመጣጠብ ጋር ከግል ንጽህና ጋር በብዙ ልንከላከላቸው እንችላለን። ከዛ በተጨማሪ ግን የበሽታው ስርጭት እስካለ ድረስ ካልተቆጣጠር ነው ካላጠፋ ነው የመተላለፍን ባህርይ ያላቸው ከአንዱ ወደ አንዱ ይሄዳል። ለምሳሌ በትንኝ አማካኝነት የሚተላለፉትን ማንሳት ይቻላል። እንደ ቺኩንጉኒያ ደንጊ ፊቨር ምክንያቱም ቅርብ ጊዜም አሁን በምስራቁ የሀገራችን ክፍል እየታዩ ያሉ በሽታዎች ናቸው። በትንኛ አማካኝነት ነው የሚተላለፉት። ያው ከአንዱ ሰው ወደ ሌላኛው ለመተላለፍ ይህንን የሚያስተላልፉ የትንኝ ዝርያዎች አሉ። እና እነሱን የመቆጣጠር ስራ መሰራት ይኖርበታል። እንዲሁም ደግሞ ህብረተሰቡ ግንዛቤም ከማጣት የተነሳ ነው በብዛት መከላከል የምንችላቸው ናቸው። ቅድም እንዳልኩት አብዛኛውን ለምሳሌ ትራኮማን በብዛት ለመቀነስ ከፈለግን የተቀመጡ ስትራቴጂዎች አሉ። የግል የአካባቢ ንጽህና እንዲሁም ደግሞ እንደ በሽታው ደረጃ በመድኃኒት እደላ የምንከላከለው አለ። ሆኖም ግን በርካታ ጉዳት ዓይን ላይ አድርሶ ከሆነ የአይን ላይ የቆብ መቀልበስ ያስከትላል። ያንን ደግሞ የግድ በሰርጀሪ ወይም ደግሞ ቀዶ ጥገና እየተደረገ ሕክምና ይሰጣል። ትኩረት የሚሹ ሀሩራማ በሽታዎች በኢትዮጵያ ዋነኛ የሕብረተሰብ ጤና ጠንቅ መሆናቸው የተገለጠ ሲሆን ከናይጄሪያ እና ዲሞክራቲክ ሪፐብሊክ ኮንጎ ቀጥላ አገሪቱ ትኩረት በሚሹ አሮራማ በሽታ የሚታመሙ የብዙ ዜጎች የሚገኙባት አገር ነችም ተብሏል በሽታው ከድህነትና ኢኮኖሚ አቅም ጋር በቀጥታ የሚገናኝ ሲሆን ገቢያቸው በቀን ከሁለት የአሜሪካ ዶላር በታች የሆኑ ሁለት ነጥብ ሰባት ቢሊዮን የዓለም ህዝብ የሚታመሙበት ሲሆን ከሰሃራ በታች ከሚገኙ ሀገራት ኢትዮጵያ በኃይል ተጎጂ ስትሆን በብዙ የበሽታዎቹ አይነትም ቀዳሚ ሆኗ ታውቋል በሽታዎቹ በኢትዮጵያ በአብዛኛው አካባቢዎች መዛመታቸውንም ዳይሬክቶሯ ተናግሯል። እንግዲህ ኤን ቲ ዲ አብዛኛው የሀገራችን ክፍል ላይ ይገኛሉ ብለን መውሰድ እንችላለን። ምክንያቱም ቅድም እንዳልኩት ለምሳሌ በትንኝ የመሳሰሉት የሚተላለፉት ከሆነ ለነዚህ አስተላላፊ ቬክተሮች ወይም ደግሞ ትንኞች ወይም አስተላላፊ ነፍሳት ምቹ የሆኑ አካባቢ አብዛኞቹ ቆላማ ቦታዎች ይሄንን ያው ለነዚህ እንትኖች ጥሩ የተመቻቸ ነገር ይፈጥራል። ያው ስያሜውንም ስናይ ኔግሌክስ ትሮፒካል ዲዚዝ ስንል ትሮፒካል ያው ሐሩራማ ወይም ቆላማ ከሚለው አንጻር ነው። በሽታዎቹን ለመከላከል በተደረገ ጥረት በተወሰኑ የበሽታዎቹ አይነት ላይ መቀነስ መታየቱንም ወይዘሮ ህይወት ተናግሯል። ኛው እንግዲህ በስፋት ሀገራችን ላይ ችግር ሆኖ የሚጠቀሰው የህብረተሰብ ጤና ችግር የትራኮማ በሽታ ነው። ትራኮማ በሽታን ለመከላከል አንደኛው በአመት የሚሰጥ የመድኃኒት ሕክምና አለ። ለህብረተሰቡ እና ለዚህ ስርጭት ከፍተኛ የሆኑ ወረዳዎችን ተለይቶ በየጊዜው ጥናትም ይሰራል፣ የስርጭታቸው መጠን ይለካል። በዛ መሰረት ደግሞ አስፈላጊ የሆነ ክትትልና ምላሽ ይሰጣቸዋል። ይሄ ከሚደረግላቸው ወደ ቁጥራቸው ሰባት መቶ ዘጠና የሚሆኑ ወረዳዎች ናቸው። አሁን ቁጥራቸውን ወደ አምስት መቶ አካባቢ ማውረድ ተችሏል። በበሽታው የተያዙ ግለሰቦች ላይ የሚደርስባቸው ማህበራዊ ማግለልና አድሎም መጸየፍና አስከፊ ድህነት በሽታው አሁን የያዘውን ይዞታ እንዲያገኝ አድርጓል። በሽታዎቹ በአእምሮ የማሰብና የማሰላሰል ብቃት ላይ ጉዳት ሊያደርሱ የሚችሉ ስለሆኑ እንዲሁም አምራች ኃይሉን የሚጎዳ በመሆኑ የሚያስከትለው ማኅበራዊና ኢኮኖሚያዊ ተጽዕኖ ግን የከፋ መሆኑ ተገልጧል። ለአሜሪካ ድምፅ ራዲዮውም ዮናታን ዘብዲዮስ ሐዋሳሙ ከጤና ዝግጅታችን እስቲ አሁን ደግሞ ወደ ሐኪሙን ይጠይቁን ውሰዳችሁ። ለዛሬው የሐኪሞን ይጠይቁ ዝግጅታችን የኮቪድ-19 ክትባትን አሟልተው በወሰዱ ሰዎች ላይ የሚደርሰው የጤና ጉዳት በአመዛኙ መለስተኛ ነው በሚል አንዳንድ ለቫይረሱ ያልተጋለጡ ሰዎች ተያይዘው ያልፍልናል የሚሉ ሀሳቦችንም በተመለከተ እንዲሁም ከአድማጭ የተነሳ ጥያቄን አስመልክቶ እንግዳ ጋብዘናል። ትንታኔውን የሚሰጡን ባለሙያም በተደጋጋሚ ቀርበው ሙያዊ ተሳትፎ ከሚያደርጉት ባለሙያዎች አንዱ የሆኑት የጽኑ ሕክምና አዋቂው ዶክተር አሰፋ ጀጃው መኮንን ናቸው። አሉላ ከበደ ነው ያነጋገራቸው። ዶክተር አሰፋ ጀጃው መኮንን ለጊዜው አመሰግናለሁ። ጊዜ ስትልኛ አሉላ። በሳምንታት ርቀት መላልሰን ለምንገናኝበት ቀጥሮ ተመልሰዋል። የኮቪድ-19 ጉዳይ በአንጻራዊ መልኩ ሲታይ በተለይ ክትባቱን አሟልተው የተከተቡ ሰዎች ለህልፈት ያለመዳረጋቸው በአንድ በኩል እንዲሁም ክትባቱን አሟልተው ባልወሰዱ ሰዎች እንደሚሆነው ብዙዎች ታመው ሆስፒታል ያለመግባታቸው አዝማሚያ ፈጠረ የሚባለው መዘናጋትና አንዳንዴም የያዘኝና ልገላገል የሚል አይነት አነጋገር እየተሰማ መሆኑ ነው። ለምሽቱ ትኩረት ያደረግንበት የሐኪምዎን ይጠይቁ ርዕስ እንግዳ አለማየሁ የተባለው አድማጫችንም ከዚሁ ከዋሽንግተን ዲሲ ተቀራራቢ ጥያቄ አድርሰውናል። በቅድሚያ መታከት የሚያስከትለው የመዘናጋት አደጋ እንዳለ ሆኖ በእርግጥ ተይዞ መገላገል ትርጉም ያለው አማራጭ ነው ወይ? ብያዝና ብገላገል የሚባልበት ሰዓት ይሆን? ካልሆነ ለምን? ቀላል ነው እንደሚባለው ለተከተቡ ሰዎች በሱ ብንጀምር። እሺ፣ ጊዜው አይደለም አሁን። ምክንያቱም አንደኛ ኦሚክሮንም ቢሆን ፖስት ኮቪድ የምንለው ሰው ኮቪድ ከታመመ በኋላ ከዛ ድንገተኛውን ህመም ካለፈ በኋላ የሚመጡት ህመሞች ቀላል አይደለም። ምክንያቱም እነዚህ ነገሮች ለዘም ላለ ጊዜ እስካሁን ቃየ ነው ህመሙ ከጀምረ ጊዜ ጀምሮ የሰውን አይምሮ፣ የማሰብን፣ እንቅልፍ ማጣትን፣ ድካምን፣ እንዲህ አይነት ነገሮች የሚያስከትሉ ነገሮች ይኖራሉ። ሁለተኛ ጥንቃቄዎችን የምናደርገው ለራሳችን ብቻ አይደለም። ብዙ ያልተከተበ ሰው አለ። ተከትቦም ደግሞ ሊታመም ሊጠናበት ይችላል ብለን የምናስበው አሁን አረጋውያኖችም አሉ። ሌላ በሽታ ተደራራቢ በሽታ ያላቸው ሰዎች፣ ህመም ያላቸው ሰዎች አሉ በአካባቢያችን። ስለዚህ ለሌላ ሰው መስጠታችንን መርሳት የለብንም። ልጆች ደግሞ በአብዛኛው ገና አሜሪካ ሀገር ከሆነ ከአምስት ዓመት በታች ያሉ የክትባት ስርጭቱ ገና ነው። በአጠቃላይ ደግሞ ያልተከተበ ሰው ክትባትን ለመከተል ሀሳብ የለንም ሰውም ማለት። ስለዚህ ወደዛ መስጣትም ይኖራል ከኛ። ሌላው ደግሞ ምንድን ነው አንድ የዚህ አይነት ህመም የቫይረስ ስርጭቱ በሰፋ ቁጥር ብዙ ሰዎች በአንዴ እዛ በሚጋለጡበት ቁጥር ያኔ ቫይረሱ በብዛት ሲራባ ነው ይሄ ሚዩቴሽን የቅርጽ ለውጥ የሚያመጣው እና ለቅርጽ ለውጥ ልንመጋለጥ እንችላለን ራሳችንን የቫይረሱ ምቹ ሁኔታ በመፍጠር ያ ደግሞ ለውጡ ቫይረሱን ክፉ ሊያደረገው ይችላል መጥፎ ሊያደረገው ይችላል። ግን ክፉ ካደረገው ደግሞ ሌላ ችግር ውስጥ እንገባለን ማለት ነው እና እነዚህን ሁሉ ነገሮች በማሰብ ሌላው ብዙ ወረርሽኝ በአንድ ጊዜ በሚመጣበት ጊዜ ሆስፒታል ብዙ ሰው መሄድ ስለሚኖር፣ ሆስፒታል ደግሞ የኮቪድ ህመምተኛ በብዛት ሆስፒታልን ሲይዘው እንደምናየው ሌላው የህክምና አሰጣጥ ይጎዳል እና በዚህ ምክንያቱም በሌላ ምክንያቶች የሚመጡ ህመሞች ህይወት ማለፍ ኮምፕሊኬሽኖች ከፍ ይላሉ። ስለዚህ አሁንም ቢሆን ጊዜው አይደለም። በተለይ ደግሞ አንድ ሰው ታሞም ቢሆን ጥሩ የሆነ የተመላላሽ ሕክምና አለን በስፋት በስርጭትን ሁሉም ሊደርስ የሚችል ቢታመም እንደው ዘጠና ዘጠኝ መቶ ፐርሰንት ወደ ሆስፒታል እንዳይወስደው የሚያደርግ ልክ አሁን የተመላላሽ ሕክምና መድኃኒቶች እንዳሉት እነሱ በብዛት ካሉ ቴስቶቹ በብዛት ከተሰራችሁ በጣም ብዙ ሰዎች የክትባት ከበሬጅ ካላቸው እዚህ ሁሉ ነገሮች በሚደርሱበት ጊዜ ነው ዘና የማለት ነገር የሚመጣው። ያን ደግሞ የፓብሊክ ሄልዝ ኦቶሪቲው ሲዲስ ቢሆን ደብችም ቢሆን ቀስ እያለ ሂደቱን ደረጃ በደረጃ እንዴት ነው ወደ ኖርማል ህይወት እንደገና የምንመለሰው። መልካም ዶክተር አሰፋ፣ ክትባት ባለበት ሁኔታ ባለበት ሀገር እንደ ልብ ሰዎች እስከፈለጉ ድረስ መከተብ በሚችሉበት ነው እያወራን ያለ ነው። መከተብ በማይቻልበት ወይም እንደ ልብ ክትባት በሌለበት ያለውን ሁኔታ ቆየት ብለን እንመለከታለን። ክትባቱ ባለበትም ቀደም ጠቆም እንዳደረጉት ክትባቱ ላይ የመተማመን ሁኔታ አሁን ባለው ልዩነት አምጥቷል። ሰዎች ለህልፈት እንዳይዳረጉ፣ ሆስፒታል እንዳይገቡ አድርጓል። በተደጋጋሚ ከእርሶ ጋር እንደተወያየንበት የተሟላ የሚባለው ክትባት ማጠናከሪያው ከተሰጠ በኋላ አሁን ተሟላ ማለት ተጀመረ እስራኤል ሀገር በቅርቡ እንደተደረገው ጥናት ሶስተኛው በቂ ያልሆነበትና አራተኛ፣ በዚህም በዩናይት ስቴትስ የጠና ህመም ላላቸው የበሽታ መከላከል አቅማቸው ለተዳከመ መሰጠት ተጀመረ። እንዲህ ባለበት እርግጠኛ ያልሆኑ ያልተመለሱ ጥያቄዎች ሁሉ ያሉ ይመስላል። ሌሎች ዝርያዎች ቢመጡ አሁንም ሌላ ተጨማሪ ሁኔታ ይጠይቅ አይጠይቅ እንኳን ባይታወቅ፣ በእርግጥ በሶስተኛው ክትባት ብቻ እስከ መቼ ይቆያል እንደዚህ ባለበት ሁኔታ ኦሚክሮንን ቢዘኝ ባይዘኝ ብሎ አለመፍራቱ ከዚያም የተሻገረ ይመስላል። እሱ ላይ ትንሽ ዘርዘር ያለ አስተያየት ቢሰጡን። በአጠቃላይ በኮሮና ቫይረስ የሚመጣው ኢሚዩኒቲ መከላከያ የምንለው ረዥም ጊዜ ያለ መቆየት ነገር ነው ያለው። አጭር ጊዜ ይቆያል፣ ወራቶች። ከዛ በኋላ መቀነስ ነገር ያመጣል። በእርግጥ የተለያዩ የኢሚዩኒቲ ሲስተሞች ያሉን ሴል ሚዴይተድ የምንለው ቆይቶ ሊረዳን የሚችለው አለ በደማይ ሰርክሌት የሚያደረጉት እነዚህ አንቲቦዲ የምንላቸው አይነቶች አሉ። ግን በሦስተኛውም ክትባት ተሰጥቶ ከዛ በኋላ ምንድን ነው ከስንት ወር በኋላ ያዝቅ ይላል የሚለው ጥናት አሁንም ቀጣይ፣ ክትባቶች ጥናቶች ሲጀመሩ መጀመሪያ ለሁለት አመት ነው የታቀዱት። ስለዚህ አሁንም ገና እየተማርን ነው። ሦስተኛ ክትባት የተከተጉ ሰዎች እነሱ እየተከተሉ ነው ያለ ነው ከነሱ ውስጥ ለምሳሌ አምስት ወር ስድስት ወር በኋላ ሰዎች ታመው ሆስፒታል የሚሄዱ ከሆነ ሌላ አራተኛ ሊያስፈልግ ይችላል ማለት ነው። በተለይ ደግሞ ሀይ ሪስክ የምንላቸው በቀላሉ ሕይወታቸው ሊጎዳ የሚችል ወይም ለጠና ህመም የሚጋለጡ እድሜ እና ሰዎች ተደራራቢ ህመም ያላቸው ሰዎች እነሱን ደግሞ በተለይ ደግሞ ማየት ብቻውን የምትለው ማየት ያስፈልጋል። ሌላው እንኳን ወጣቱ አካባቢ ላይ ደህና ቢሆን እነሱ ላይስ ጉዳት አምጥቷዋል። አራተኛ ሊያስፈልግ ይችላል። እንደገና ደግሞ እነሱንም መከታተል ያስፈልጋል። ከዛ በኋላ እና ጥናቱ ገና ነው። በየጊዜው አዳዲስ እውቀቶች እየተገኙ ነው። ሶስተኛ አራተኛ ያስፈልጋል እየተባለ ውሳኔ ደረሰው እና ሰው ይህን ትንሽ በትግስት መጠበቅ አለበት። አዲስ ህመም ነው። አዲስ ወረርሽኝ ነው። ገና የቆም አይደለም። በአለምን ያዳረሰ ነው። የተለያዩ ጊዜው ይገኛሉ እና አሁንም ክትባት ለመከተብ እድል ያለው ሰው ክትባትን መውሰድ ሶስተኛ ለመከተብ እድል ያለው ሰው መውሰድ አለበት። የሶስተኛ ደረጃ የቡስተር ከቨሬጅ እንደሌላው አይደለም፣ ዝቅተኛ ነው እና ይሄን ምክንያቱ አልታወቀም። ሄዶ መከተብ አለበት ሰው። ሌላውንም ግን መከላከያ ዘዴዎችን መቀጠል አለበት። ኦሚክሮን የፈጠረውን በንጽጽር ከዚህ ቀደም ከነበሩት የቫይረሱ ዝርያዎች ቀለል ያለ ሁኔታ መታየቱ የመዘናጋቱን ሁኔታ ክትባት እንደ ልብ በሚገኝበት እንደ ዩናይት ስቴትስ ባሉትም ክትባት በሌለባቸውም ሀገሮች እንደ ኢትዮጵያ ባሉትም የፈጠረውን ሁኔታ ተንተርሰን የአድማጫችንንም ጥያቄ ጨምረን ነበር ተመለከት ነው። በሌላ መሰል ፕሮግራም መልሰን ደግሞ በቅርቡ እንደምናገኘው ተስፋ አድርጋለሁ። ለአሁኑ አመሰግናለሁ። እግዚአብሔር ይስጥልኝ። እኛም ዶክተር አሰፋ ጅጃውን እናመሰግናለን። አድማጮች፣ አሁን የሰኞ ምሽት ስፖርት ተቀታዩን ቦታ ይረከባል። የከዋክብቶች ስብስብ በሆነው ወርቃማ ቡድኗ ሴኔጋል በታሪኳ የመጀመሪያዋን የአፍሪካ ዋንጫ ማንሳት ትችላለች። ያልተጠበቁ ውጤቶችን እያስተናገደ እስከ መጨረሻው የተጓዘው ሰላሳ ሶስተኛው የአፍሪካ ዋንጫ በምዕራብ አፍሪካዋ ሴኔጋል አሸናፊነት ተጠናቋል። በሴኔጋልና ግብጽ መካከል የተካሄደው የፍጻሜው ጨዋታ ሙሉ ዘጠና ደቂቃው ዜሮ ለዜሮ መጠናቀቁን ተከትሎ በተሰጠው ተጨማሪ ሰላሳ ደቂቃ ውስጥም ሁለቱም ቡድኖች ጎል ማስቆጠር አልቻሉም። በዚህም ጨዋታው ወደ ፍጻሜ ምትሲያመ ግብጽ ካላት ልምድ የተነሳ የማሸነፍ ከፍተኛ ቅድመ ግምት ብታገኝም ድሉ የተገላቢጦሽ ሆኗል። ሙሉ የጨዋታ ጊዜውን በበላይነት ያጠናቀቀችው እና በርካታ የጎል እድሎችን መፍጠር የቻለችው ሴኔጋል በፍጹም ቅጣት ምት አራት ለሁለት በሆነ ውጤት አሸንፋ የአፍሪካ ዋንጫን አንድ ብላ አንስታለች። በጣም ስሜታዊ ሆኛለሁ ምክንያቱም የሴኔጋል ሕዝብ ይህን ዋንጫ ለስልሳ ዓመታት ሲጠብቅ ቆይቷል። ለሀገሩ የመጀመሪያውን የአፍሪካ ዋንጫ ያስገኘው አሰልጣኝ አሊዮ ሲሴ ከድሉ በኋላ የተናገረው ነው። ሴኔጋል ከዚህ ቀደም በጎርጎሮሳውያኑ 2002ና 2019 ለሁለት ጊዜያት ለፍጻሜ ደርሳ የዘመናት ምኞቷን ግን ማሳካት አልቻለችም። የትናንት ምሽቱ የፍጻሜ ጨዋታ በተጀመረ በአምስተኛው ደቂቃ ላይ ሴኔጋል ያገኘችውን የፍጹም ቅጣት ምት ማስቆጠር የተሳነው የሊቨርፑሉ ሳዲዮ ማኔ በስተ መጨረሻ ሀገሩ ባለድል የሆነችበትን ጎል በማስቆጠር ታሪክ ሰርቷል። ከዚህ ቀደም ሰባት ጊዜ የአፍሪካ ሻምፒዮን በመሆን በስኬት ቀዳሚውን ስፍራ የያዘችው ግብጽ የብር ሜዳሊያ በማሸነፍ ውድድሩን በሁለተኝነት ለማጠናቀቅ ተገድዳለች። ግብጽ በካሜሩኑ የአፍሪካ ዋንጫ ከጥሎ ማለፍ ጀምሮ እስከ ፍጻሜው ያደረገቻቸው አራቱም ጨዋታዎች ወደ ተጨማሪ ሰዓት ተሸጋግረው የተጠናቀቁ ሲሆን ከነዚህ ሁለቱን ማለትም ከአይቮሪ ኮስት እና ከካሜሮን ጋር ያደረገቻቸውን ጨዋታዎች በፍጹም ቅጣት ምትን ያሸነፈችው በእነዚህ ጨዋታዎች ላይ አራት የፍጹም ቅጣት ምቶችን በመመለስ ሀገሩን ለፍጻሜ ያደረሰው የ33 ዓመቱ ግብ ጠባቂ ጋባስኪ ለዋንጫው ግን አልታደለም። ከጨዋታው መጠናቀቅ በኋላ በርካታ የግብጽ ተጫዋቾች በሀዘን የሴኔጋሎቹ ደግሞ በደስታ ሲያነቡ ታይተዋል። የሴኔጋሉ ሳዲዮ ማኔ የውድድሩ ኮከብ ተጫዋች ሆኖ ሲመረጥ በክለብ ለቼልሲ የሚጫወተው በረኛው ኤድዋርድ ሜንዲ ደግሞ ምርጥ ግብ ጠባቂ ተብሎ ሽልማቱን ተቀብሏል። ውድድሩን በሶስተኝነት ያጠናቀቀችው የአስተናጋጇ ሀገር ካሜሮን አጥቂ ቪንሴንት አቡበከር ደግሞ የጨዋታው ኮከብ ግብ አግቢ ነው። ኢትዮጵያዊው ዳኛ በአምላክ ተሰማ በሴኔጋልና ቡርኪና ፋሶ መካከል ወደ ፍጻሜው ለማለፍ የተደረገውን ጨዋታ ሲመራ ባሳየው ብቃት በበርካታ የእግር ኳስ አፍቃሪያን መወደሱና የውድድሩ ምርጥ ዳኛ መሆን አለበት መባሉ የሚታወስ ነው። የኢትዮጵያ ከ ሀያ ዓመት በታች ሴቶች ብሔራዊ ቡድን ወደ መጨረሻው የዓለም ዋንጫ ማጣሪያ አለፈ። አርብ ዕለት በአዲስ አበባው አበበ ቢቅላ ስታዲየም በመልስ ጨዋታ የታንዛኒያቸውን ያስተናግደው ያስተናገደው የኢትዮጵያ ከ ሀያ ዓመት በታች ሴቶች ብሔራዊ ቡድን ጨዋታውን ሁለት ለዜሮ አሸንፏል። በታንዛኒያ የተደረገውን የመጀመሪያ ጨዋታ አንድ ለዜሮ የተሸነፈው ቡድኑ ሁለት ለአንድ በሆነ ድምር ውጤት በመርታት ወደ መጨረሻው አምስተኛ የማጣሪያ ዙር ማለፍ ችሏል። ለኮስታሪካው የዓለም ዋንጫ ማለፍ የሚችልበትን ውጤት ለማግኘት አንድ የደርሶ መልስ ጨዋታ ብቻ የሚቀረው ብሔራዊ ቡድኑ በመጨረሻ ማጣሪያው ከጋና ጋር ይገጥማል። የዚህ ጨዋታ አሸናፊ በቀጥታ በቀጣዩ ከ20 ዓመት በታች የዓለም ዋንጫ ላይ የሚሳተፍ ይሆናል። አስራ አንደኛው ሳምንት ቤትኪንግ የኢትዮጵያ ፕሪምየር ሊግ በርካታ ጎሎች ተቆጥረውበታል ነገር ግን በመሪነትና በወራጅ ቀጠና ላይ ባሉ ክለቦች የደረጃ ሰንጠረዥ ላይ ለውጥ ያልታየበት ነበር ይለናል ውድድሮቹን ከድሬዳዋ የተከታተለው ዘጋቢያችን አዲስ ቸኮል የ11ኛ ሳምንት ቤትኪንግ የኢትዮጵያ ፕሪምየር ሊግ የተጀመረው ሀዲያ ሆሳና ከጅማ ባጅፋር እንዲሁም ባህርዳር ከተማ ከቅዱስ ጊዮርጊስ ያደረጓቸው ጨዋታዎች ነበር በጨዋታዎቹም በደረጃ ሰንጠረዡ መጀመሪያና መጨረሻ ላይ ያሉት ቅዱስ ጊዮርጊሶች ና ጅማባጅፋሮች ባለድል ሆነዋል። የድሬዳዋ ቆይታው የተመቸው የሚመስለው ጅማ አባጅፋር ለሁለት ተከታታይ ሳምንት ድል አስመዝግቧል። ሀዲያ ሆሳናን አራት ለሁለት ያሸንፈው ጅማ አባጅፋር በአጠቃላይ ካለው ሰባት ነጥብ ስድስቱን ድሬዳዋ ላይ ባካሄዳቸው ያለፉት ሁለት ጨዋታዎች ያስመዘገባቸው ናቸው። ቅዱስ ጊዮርጊስ የድል ግስጋሴውን በመቀጠል አራተኛ ተከታታይ ድሉን የባህር ዳር ከተማን ሁለት ልባዶ በማሸነፍ አጣጥሟል። ይህ ጨዋታ የውድድር ዘመኑ ፈጣል ጎንም የተቆጠረችበት ነበር። አቤል ያለው ለቅዱስ ጊዮርጊስ የመጀመሪያውን ጉላ ያስቆጠረው በአንደኛው ደቂቃ ላይ ነበር። የወትሮ የዋንጫ ተፎካካሪነቱ በዚህ ውድድር ዘመን የከዳው የሚመስለው ኢትዮጵያ ቡና ከአዳማ ከተማ ያለምን ጎል ባዶ ለባዶ ተለያይቷል። በሌላ በኩል ፋሲል ከነማ አስራአንደኛ ሳምንት ወራጅ ቀጠና ላይ የሚገኘው ሰበታ ከነማን በቀላሉ ሶስት ለባዶ በማሸነፍ ሁለተኛ ደረጃውንና ከመሪው ቅዱስ ጊዮርጊስ ያለውን የሁለት ነጥብ ልዩነት አስጠብቋል። ባለፉት አራት ጨዋታዎች ድል ማድረግ ያልቻለው የአዲስ አበባ ከተማ በ1ራ በአስራአንደኛ ሳምንትም በሁላይ ታሪቻ ተሸንፎ ወደ ወራጅ ቀጠና ገብቷል። በድሬዷ ቀላል የማይባል ደጋፊ ያላቸው ወልቂጤዎች አስራአንደኛ የውድድር ሳምንት ግን ጥሩ አልሆንላቸውም። ቀድሞው ጎል በማስገባት ለማግባት መምራት ችለው የነበረ ቢሆንም አሰልጣኛቸው ጳውሎስ ጌታቸው ባጋጠመው የጤና እክል ከስቴዲየም በአምቡላንስ ከተወሰደ በኋላ ሶስት ጎሎች ተቆጥሮባቸው በመከላከያ ሶስት ለአንድ ተሸንፈዋል። ይህ ድል ለመከላከያ ከአምስት ጨዋታ በኋላ የተገኘ የመጀመሪያ ድላቸው ነው። ድሬዳዋና ሐዋሳ ከተማ ባደረጉት ጨዋታ ሐዋሳዎች በጭማሪ ሰዓት ባስቆጠሩት ጎል ባለሜዳዎቹን ሶስት ለሁለት ማሸነፍ ችለዋል። ከአስራ አንደኛ ሳምንት ጨዋታዎች በኋላ ቅዱስ ጊዮርጊስ ፋሲል ከነማና ሐዋሳ ከተማ በ23፣ 21ና 20 ነጥቦች የደረጃ ሰንጠረዥን ከአንደኛ እስከ ሶስተኛ ይዘው ሲመሩ ጅማ አባ ጅፋርና ሰበታ ከነማ በሰባት ነጥብ ግብዳ ተበላልጠው ወራጅ ቀጠና ላይ ይገኛሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስን አመሰግናለሁ። በስተ መጨረሻም የቤጂንግ የ2022 የክረምት ኦሎምፒክ የመክፈቻ ስነ ስርዓት የሀገራት መሪዎች በተገኙበት አርብ ዕለት ተካሂዷል። በዩናይትድ ስቴትስ መራሹ ዲፕሎማሲያዊ ተአቅበው መነጋገሪያ ሆኖ የሰነበተው የ2022 የክረምት ኦሎምፒክ በቤጂንግ ስታዲየም በድምቀት ተጀምሯል። ቻይና ትፈጽማለች ያሏቸውን የሰብአዊ መብት ጥሰቶች በመቃወም በርካታ ሀገራት ባለስልጣናትን ወደ አገሪቱ ባይልኩም በመክፈቻ ስነ ስርዓቱ ላይ ከቻይናው ፕሬዚደንት ዢ ውጭ የሩሲያው አቻቸው ቭላዲሚር ፑቲን እና የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬሽን ጨምሮ የተለያዩ ሀገራትና ተቋማት መሪዎች ታድመዋል። የመክፈቻ ስነ ስርዓቱን ያደነቁት ፕሬዝደንት ፑቲን ዩናይትድ ስቴትስን ጨምሮ በተለያዩ ሀገራት የተወሰደውን የዲፕሎማሲ እቀባ የኦሎምፒክን መንፈስና መርህ የሚጻረር ሲሉ በድጋሚ ተችተዋል። በተለያዩ ሀገራት የሚገኙና በቻይና የሰብአዊ መብት ጥሰቶች ይፈጸሙባቸዋል የሚባሉ ማህበረሰቦች አባላት የክረምት ኦሎምፒኩ በትውልድ ሀገራቸው መካሄዱን ተችተው ይህን በመፍቀዱ ዓለም አቀፉን የኦሎምፒክ ኮሚቴም ተቃውመዋል። እስከ የካቲት 13 በሚቆየው በቤዢንጉ የክረምት ኦሎምፒክ ላይ ከ90 በላይ ሀገራት የተውጣጡ ከ2900 በላይ አትሌቶች በሰባት የስፖርት አይነቶች ይወዳደራሉ። ከሳምንቱ ስፖርታዊ መረጃዎች መካከል ለዛሬ መረጥናቸው እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። እኛም ከዋሽንግተን ዲሲ እንሰናበታችኋለን። ዝግጅታችን ተጠናቀቀ። ሰላም ወደ ነዳሩ